ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ አርብ ነሐሴ 20 2008 ዝግጅታችን ተጀመረ። ጤና ይስጥልና አድማጮች እንደምናመሻቸው ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበ ነን። በተለይ በአማራ ክልል ነው፣ ትላንትና ዛሬ ከፍተኛ ውጥረት የነገሰበት ነው አማራ ክልል። አቶ ሙሉጌታ አበበ ስለ አማራ ክልል ሁኔታ ማምሻውን ከሰጡን ቃል የቀነጨብ ነውና የሰማችሁት በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍል እና በሚበዙት ዞኖች እና አካባቢዎች ያው የወትሮ ሰላማዊ ሁኔታ ነው ያለው። ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይም ማዕከል አድርጎ ሆቴሎች፣ የሱቆች፣ በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል። የአማራ ብሔራዊ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን ትናንት ሰጥተውን ከነበረ የክልሉ ሁኔታ ማብራሪያ የተወሰደ ነው። በአብይ ርዕስ ዝርዝሩ ይቀርባል። ዛሬ እዚህ ዩናይትድ ስቴትስ ኒውዮርክ ውስጥና ፍራንክፈርትም ኢትዮጵያውያን የተቃውሞ ሰልፎች አካሂደው ነበረ። ዘገባ ይኖረናል። በሌላ በኩል ቅሊንጦ እስር ቤት ያሉት የፖለቲካ እስረኞች እና አቶ በቀለ ገርባ በጠየቁት መሰረት የተጀመረው ጸጉርን የመላጨት የሀዘን ቀን ተግባራዊ እየተደረገ መሆኑን ሪፖርቶች ጠቁመዋል። ዘገባ ይኖረናል። የአዲስ አበባ የመጽሐፍ አዘዋሪዎች ወከባ እየደረሰብን ነው ብለዋል። በሁለተኛው አጋማሽ ዝርዝሩን ይዘናል። የሰማያዊ ፓርቲ ውዝግብ ሌላው የመጽሄት ክፍለ ጊዜ ርዕስ ይሆናል። ንጉሱ ታምሬ ፕሮግራሙን ይመራል። ወደ ዓለም ዜና እናልፋለን። አንዲት ኢትዮጵያዊት እናት በአንድ ጊዜ ስድስት ሕጻናትን በሰላም መገላገሏን የጥቁር አንበሳ ሆስፒታል አስታውቋል። እናትየዋም ሆነች ሕጻናቱ በመልካም ጤንነት ላይ እንደሚገኙ ጥቁር አንበሳ ሆስፒታል ጨምሮ ገልጧል። እስክንድር ነው ማምሻውን ዜናውን የላከልን። ለአንድ ወር ያህል በጥቁር አንበሳ ሆስፒታል የእርግዝና ክትትል ስታደርግ የቆየችው እናት ስድስቱንም ሕጻናት በሰላም ተገላግላለች። ሶስት ሴቶችና ሶስት ወንዶች እናት ህጻናቱን የተገላገለችው በሰላሳ ሳምንት የእርግዝና ጊዜ መሆኑንም በሀገር ውስጥ የመገናኛ ብዙሀን የተጠቀሰው የጥቁር አንበሳ ሆስፒታል አስታውቋል የአሁኑ ክስተት እስካሁን በሆስፒታሉ ከታዩት የተለየ መሆኑንም ጠቁሟል በአንድ ጊዜ አምስት ህጻናትን የተገላገለች እናት አጋጥማ ታውቃለች ስድስት ግን የመጀመሪያው ነው ብሏል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እናመሰግናለን እስክንድር፣ እናመሰግናለን። እንኳን በደህና ተገላገልሽ። አንቺንም ህጻናቱንም ጤና እንመኝላችኋለን። ወደሚቀጥለው ዜና እናልፋለን። አንድ የሶማሊያ ፖሊስ መኮንን ዛሬ አርብ በሰጡት መግለጫ ሞቃዲሾ ውስጥ በአንድ የባህር ዳርቻ ፊት ለፊት በሚገኝ ሬስቶራንት ወይም ምግብ ቤት የነበረ ደም ያፋሰሰ ወገባ ሲጠናቀቅ ሁለት ነፍሰ ገዳዮችን ጨምሮ ቢያንስ ሰባት ሰዎች ሞቱ። የሶማሊያ ደህንነት አባሎች ይህን አስታውቀዋል። የሞቃዲሾው ፖሊስ ኃላፊ ኮርኔል በሽር እንዳስታወቁት ከበባውና ጥቃቱ ያበቃው ለዛሬ ዓርብ አጥቢያ ማለዳው ላይ ነው ጥቃቱ በተካሄደበት የሞቃዲሾ ሬስቶራንት ፊት ለፊት ሆነው መግለጫውን የሰጡት ኮርኔሉ አሁን የታገቱት ሰዎች በሙሉ ነጻ ወጥተው ሬስቶራንቱንም ሙሉ ለሙሉ ተቆጣጥረናል ብለዋል ትናንት ሐሙስ ማምሻውን ባህር ዳርቻ ፊት ለፊት ከነበረው ሬስቶራንት ላይ መኪና ውስጥ የተጠመደ ቦምብ ሲፈነዳ የተጀመረውን ጥቃት ተከትሎ በደረሰ የጠመንጃ ተኩስ በመዝናናት ላይ በነበሩ አያሌ ሰዎች ወይም እንግዶች ላይ የመቁሰል አደጋ እንደደረሰ ታውቋል። ለጥቃቱ አልሻባብ ወዲያውኑ እኔ ነኝ አላፊው ማለቱ ተሰምቷል። ፍቅረኛውን በመግደል ወንጀል በተከሰሰው ደቡብ አፍሪቃዊው ኦስካር ፒስቶሪየስ ላይ የተጣለውን የስድስት ዓመት እስራት አቃቤ ህግ ያቀረበውን የይግባኝ ጥያቄ ዳኛዋ ውድቅ አደረጉት። ዳኛዋ ቶኮዚሌ ማሲፓ ዛሬ በሰጡት ቃል ይግባኙ ዋጋ ቢስ ነው ብለውታል። የአካል ጉዳተኛው አትሌት ፒስቶሪየስ ፍቅረኛውን ሪቫ ስቲንካምፕን በፕሪቶሪያ መኖሪያ ቤቱ የመጸዳጃ ክፍል በር በኩል ተኩሶ ገድሏታል ተብሎ የተከሰሰው እንደ ኤውሮፓውያን አቆጣጠር በ2013 መሆኑ ይታወሳል። የተሰጠው ፍርድ አቃቤ ሕጉ ከጠበቀው ቢያንስ የ15 ዓመት ስራት በእጅጉ አነስተኛ መሆኑ ተገልጿል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሶሪያ ውስጥ የሚካሄደው ውጊያ በሰላማዊ ድርድር በሚቆምበት ሁኔታ ላይ ዩናይትድ ስቴትስና ሩሲያ ዛሬ አርብ ከስምምነት ደረሱ። ሁለቱ ኃያላን የተስማሙት በሶሪያ ውዝግብ በተለይም የቱርክ ወታደሮች ጣልቃ በገቡበትና ሁኔታው ውስብስብ በሆነበት ወቅት ላይ ነው። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያ ዋቻቸው ሰርጌ ላቭሮቭ ጋራ ጄኔቫ ላይ ተገናንተው የሁለቱም ወገኖች ፍላጎት በሆነው እስላማዊ መንግስት ነኝ ባዩን አማጺ ቡድን በማሸነፍ ረገድ ስለሚያካሄዱት ወታደራዊ ትብብርና መረጃ ልውውጥ መነጋገራቸው ታውቋል። ይህ በእንዲህ እንዳለ የሶሪያ ሽምቅ ተዋጊዎችና ቤተሰቦቻቸው ለረጅም ጊዜ ተገባ ከቆየችው ከደማስቋዋ ደራያ ከተማ መልቀቅ መጀመራቸው ተሰማ። ይህ የሆነውም ትናንት ሐሙስ ከመንግስቱ ጋር በተደረገ ስምምነት መሰረት መሆኑ ይታወቃል። በደቡባዊቱ የቱርክ ከተማ ሲዝሬ ውስጥ ዛሬ አርብ ማለዳ የደረሰ የመኪና ውስጥ ቦምብ ፍንዳታ ቢያንስ አስራ አንድ የፖሊስ መኮንኖችን ገሎ ሌሎች አያሌ ማቁሰሉን የሐኪም ቤት ባለስልጣናት አስታውቀዋል። በተለያዩ የከተማዋ የቴሌቪዥን ስርጭቶች በቀረቡ ዘገባዎች ላይ ጥቃቱ የደረሰበትና ምናልባትም የፖሊስ መቆጣጠሪያ ጣቢያ ይሆናል የተባለው አካባቢ በከፍተኛ ጢስ ታፍኖ ታይቷል። የቱርክ ባለስልጣናት እንበቀለዋለን ያሉት ፍንዳታ የደረሰው ዛሬ አርብ ማለዳ ከንጋቱ 12 ሰዓት ተኩል ላይ መሆኑን የተገለጸው ባለስልጣናቱ ለነዚህ ነፍሰ ገዳዮች ተገቢ የሚሆነውን መልስ እንሰጣለን ማለታቸው ተሰምቷል። በመጨረሻም የፈረንሳዩ ከፍተኛ አስተዳደራዊ ፍርድ ቤት በከተማይቱ ውስጥ አወዛጋቢ ሆኖ በቆየውና ሙሉ ሰውነትን በሚሸፍነው የዋና ትጥቅ ላይ የጣለውን እገዳ ማንሳቱ ተገለጠ። ይህ የፍርድ ቤቱ ውሳኔ ቢያንስ ወደ ሰላሳ ለሚሆኑና ይህን የዋና ልብስ እንዳይጠቀሙ ተመሳሳይ እገዳ ላሳለፉ ከተሞች ህጋዊ አንደምታ ይኖረዋል ተብሎም ይጠበቃል። እገዳው ግን ከዓለም አቀፍ የሰብአዊ መብት አስጠባቂ ወገኖች ባለስልጣናት ብለው ብለው ሴቶች በዋና ስፍራ መልበስ ያለባቸውን እስከ መወሰን ደረሱን የሚል ትችት አዘል አስተያየት ሲሰጡ ቆይተዋል። ይህማ፣ የሰውን የመዘዋወርም ሆነ የእምነት ነጻነት የሚገድብ ነው ሲሉም አክለዋል። አጥር ያለው ዜና አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የአማርኛ አገልግሎት በቀጥታ የሚተላለፈው የአርብ ነሐሴ 20 ምሽት ፕሮግራማችን ነው። አስተናጋጆቻችሁ ቆንጅ ይታይና አዲስ አበበንን። አሁን የአዲስ አበባ መጽሐፍ አዟሪዎች የታሪክና የፖለቲካ መጽሔት ይዘው ሲገኙ አገልግሎት እንደደረሰባቸው ተገልጧል የሚልም ዘገባ አለን ለማለት ነው። የሚቀጥለው ግን የዕለቱ አብይ ርዕስ። ይቀጽኛ ተመስገን ደሳለኝ ላይ ፈራ መልእክት የሚለው እና የፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛ ዘር ምንጭ የሚለው ካድሬዎቹ የሚለው መጽሐፍ ደም ዘመን የሚሉ መጽሐፎች ቁጥራና ቁጥር ሁለት የዶክተር ነጋሱ ዴራራ መጽሐፍ የኦሮሞ ታሪክ ሚል ማለት ነው። በሱ መጽሐፍም ተይዙ ብሶት ካሰሙ የአዲስ አበባ መጽሐፍ አዘዋሪዎች ከአንደኛው ድምጽ የተቀነጨበ ነው የሰማችሁት። በሁለተኛው አጋማሽ እናቀርበዋለን። አሁን ወደ ምሽቱ አብይረስ እንሻገር። በጎንደር አድማው ዛሬም መቀጠሉንና ባህር ዳር ላይ ግን ስራዎች ክፍት ሆነ መዋላቸውን ከየከተሞቹ ነዋሪዎችና የመላ ኢትዮጵያ አንድነት ድርጅት የደረሱን መረጃዎች አመልክተዋል። በሌላ በኩል ግን ቡሬ ዳሞት ላይ የተኩስ ልውውጥ እንደነበረና በተለያዩ የአማራ ክልል ከተሞች ስራ የማቆም ና የሰልፍ እንቅስቃሴዎች መኖራቸውም ተገልጿል። ስለተባሉት የክልሉ ሁኔታዎች ከአማራ ብሔራዊ ክልላዊ መንግስት ለዛሬ ምላሽ ለማግኘት ያደረግናቸው ጥሪዎች አልተመለሱም። የክልሉ መንግስት ቃል አቀባይ ትናንት በሰጡት ምላሽ ግን ፍኖተ ሰላም እና ጎንደር ላይ ካሉት ሁኔታዎች በስተቀር ክልሉ በአመዛኙ ሰላማዊ መሆኑን ገልጸው ነበር። ለተጨማሪ ዝርዝር ሶሎሞን አባተ። ወደ ጎንደርና ወደ ባህር ዳር ደውዬ ያነጋገርኳቸው ነዋሪዎች ሁለቱም ከተሞች ውስጥ ጸጥታ መስፈኑንና ዛሬ መረጋጋት መኖሩን ቢነግሩኝም ጎንደር ላይ የሥራ ማቆም አድማው ዛሬ ለሶስተኛ ቀን ቀጥሎ መዋሉን የጎንደሩ ነዋሪ ተናግረዋል። ትናንት ከሰዓት በኋላ ግን የውጥረት ሁኔታ እንደነበረ ጠቁመዋል። ነዋሪው እስካሁን ምንም እንትን የለም። ይህ ነው የሚባል በአንጻራዊ ነገር አለ። ዛሬ ምንድን ነበረ? የተሻለ ነገር አለን ማለት አልማ እንደቀጠለ ነው። አሁንም ሰላም ነው። በተረፈ አዎ፣ ሰላም ነው። ትላንት አራዳ አካባቢ ግን ተጨማሪ የመከላከያ ኃይል እየመጣ ነው የሚል ወሬ ስለደረሰ ከአዲስ አበባ ከአዲስ አበባ ተጭኖ እየመጣ ነው የሚል ንብር እና ወጣቱ በቃ ይግደሉን ብሎ በጣም ብዙ ወጣቶች ነበር። ያው በሺዎች የሚቆጠር ነው እንትን ያሉት። እሱን ለመመለስ ነበር ልዩ ኃይሎች በተኩሱ እንትን ያደረጉ የነበረው የደረሰ ጉዳት አለ የደረሰ ጉዳት የለም። ወደ ላይ እየተኮሱ ሕዝቡ እንዲገባና እስከ ጥቃት እንዲተርፍ ነው ልዩ ኃይሎች እንትን ሲያደርጉ የነበሩ ትላንት ዛሬ። እስካሁን ድረስ እንትን የለም። አንገረብ አካባቢ ያለው ሁኔታ ደህና ነው ትናንትም ዛሬም ደህና ነው። አሁን ኮሎኔሉም ሄደው እያዩት ነው። ሰዎች ማግኘት ተችሏል። አሁን ሙከራው ከሽፏል እና ደህና ነው። አሁን ኮሎኔሉም ሆኑ ሌሎቹ እነ አቶ አታላይ ሁሉም ደህና ናቸው። አዎ ደህና ናቸው። ያው ኮሎኔሉም ደህና ነው። ትንሽ ይህቺ የቀጠሮውን እንትን ሳይቀርብ እሱ ቀጠሮ ምናምን የተባለ አራት ጊዜ መቀጠሩ ደስተኛ አለመሆኑ አጫውቶኝ ነበር ከዚህ በፊት እጅ ያለው ማለት ነው። የክልሉ ባለስልጣኖች ከትናንትና ወዲያ ሰዎች ወደ ወህኒ ቤት ሄደው የነበረው ለሰራተኞች ደሞዝ ለመክፈል ነው ብለውኝ ነበረ። ልክ ነው ይሄንን ሰው ያውቃል። ምን ለመሰለ ሰ በዚህ በኩል እንደዛ ብሎ አወሩ። እንደገና ደግሞ ወደ ኮነሬል ጥሮታ ለመስጠት ሄድ ነው ብሎ ወደኋላ የሚሉ እንትን አለ። እዛ ወህኒ ቤት ውስጥ ክፍያ የኮንድሬንን ጡረታ እነሱ አስበውለት እነሱ አሳቢ ሆነው ሄደው ሊከፍሉት ማለት ነው። እንደዛ ተብሎ ተወርቷል። እንደዛ ብለዋልም ተብሎ ተወርቷል። እና አሁን በቃ አጠቃላይ የነበረው በኮንሬል በሚሄድ ወደዛ የሰውን ትኩረት ወደዛ በመሳብ አድማው እንዲቋረጥ ለማድረግ የተደረገ ጨዋታ ነው፣ ወይም ደግሞ ከምር በቃ ለመውሰድ ወይም ህዝቡ አድማ ውስጥ ስለሆነ እንደ ድሮ አይተባበረም በሚምትን የተደረገ ሙከራ ነበረ ነው እንጂ እዛ ሄደው የሚከፍልበት ምንም እንትን የለም። አይተንም አናቅን። ከዚህ በፊት እንደዛ መከላከያ ሄደ አይከፍልም። በዚያውም አራት ፓትሮል ምን ያደርግ ሄዳል በከተማይቱ ውስጥ ያለው ሁኔታም እንደ ቀድሞው ሁሉ ሰው ተግባብቶና ተከባብሮ የሚኖሩበት እንደሆነ ነዋሪው አክለው ተናግረዋል። ወንደር እዚህ ሰዎች በብሔራቸው ልዩነት ምክንያት ወይም በሌላ ምክንያት ይሄ ጥያቄው ጋር በተያያዘ የተፈጠረ ምንም አይነት የግንኙነት መቋረጥ የለም። እንደ ድሮ ተቻችሎ አሁንም እንደ ድሮ ነው የሚኖረው። ዝም ብለው ሰግተው የሄዱ ሰዎች ሊኖሩ ይችላሉ። ነገር ግን እዚህ ያለው ሰው ጋር ሁሉም እንዳመለካከቱ እንዳመለካከቱ ይዞ በጋራ ነው እንትን ያደርግ ያለው። ምንም መቃቃርም ሆነ የሻከረ ግንኙነት የለም። የተለያዩ ብሔሮች ሰዎች አብረው ይውላሉ፣ አብረው ይገባሉ፣ አብረው ይጠጣሉ፣ አብረው ይበላሉ፣ እንደ ድሮ ይኖራሉ? ወይስ ደግሞ የመኮራረፍ ወይም የመለያየት ነገር አለ? የመኮራረፍ የምንለያየት ነገር የለም። አሁንም እንደ ድሮ ሁሉም ግን ዝም ብሎ ሰው ራሱ ራሱ በሚፈጥረው እንትን ላይወጣ ይችላል። እንደዚህ አይነት ነገር ኖ ካለው ሁኔታ ማንጣር መንግስት እየወሰደው ካለው እርምጃ አንፃርም እንትን እንደ ድሮ ላይወጣ ይችላል እንጂ እንደ ድሮ ነው። ምንም በአመለካከቱም ወይም በዚህ በብሔሩ በዘሩ ልዩነት የተገለለ ወይም የተኮራረፈ የለም እስካሁን። በሌላ በኩል ደግሞ ባህር ዳር ውስጥ ስራ የማቆሙ ሁኔታ መቆሙን ወይም መቋረጡን እና ከተማዪቱ ሰላም መሆኗን የከተማዪቱ ነዋሪ ነግረውኛል። የባህር ዳር ሁኔታ ዛሬ የንግድ ድርጅቶች በሙሉ ክፍት ናቸው። ማህበረሰቡ ወደ ነበረ ሁኔታ ገብቷል። ሰዎች እየተንቀሳቀሱ ነው ያሉት። የታሸጉ ድርጅቶች እንዳለ ታሸጉ ነው ያሉት። ዛሬ ሸጋ ዛሬ ሸጋ ፕሮግራሞችን ለጊዜው ሌሎች እንቅስቃሴዎች እርምጃዎች አሉ ከመንግስት በኩል እየተወሰዱ ያሉ ከሸጋው የተለየ የለም። ዛሬ ሁሉም ነገር ቀጥ ብሎ ባለበት ያለው ያለ ጥሩ እንትን ላይ ነው ያለ። ዛሬ ስለታሸጉት ቤቶች የሚሰማ ነገር አለ። ትናንት የክልሉን ቃል አቀባይ አነጋግሬ ለጊዜው የተወሰደ እርምጃ ነው፣ ምክንያቱም አገልግሎት እንዲሰጡ ነው ፍቃድ የተሰጣቸው እንዲዘጉ አደለም፣ የሚል ነገር ተናግረው ነበር እና ምናልባት እነሱን በተመለከተ ዛሬ የሚሰማ ነገር ካለ ለአስራ አምስት ቀን ማስጠንቀቂያ ነው ያለው በታሸጉ ድርጅቶች ላይ የአስራ አምስት ቀን ማስጠንቀቂያ ተዘግቶ አስራ አምስት ቀን እንደሚቆይ ነው ማህበረሰቡም ኢንፎርሜሽኑ ያለው በዚያ ላይ የማህበረሰቡ ሁኔታ ዛሬ በቃ ሰሞነኛ ወሬ አይነት ነገር የውጎ እንትን እንዴት እንደዚህ ይሆናል ምናምን እየተባለ በጣም እንትን ላይ ነው ያለው አሁን ማህበረሰቡ ምን ላይ በማጉረምረም ላይ ነው ያለው በቃ ቅሬታ ላይ ነው ያለው ማህበረሰቡ በጣም ቅሬታ ላይ ነው ያለው በምኑ ነው ቅሬታ የሚሰማው በቃ ለምን ይታሸጋል በቃ ይህ ጥሩ ነው ወይ ህዝብን አያስቆጣም ወይ ለምን እንደዚህ ይሆናል በሚል ብዙ እጅግ በጣም የሚያስቆጣ ነው ያለው ራሱ የዚህ የክልሉ መንግስት የክልሉ ባለስልጣናት በሚል በጣም እያማረበ ነው ያለ። ይህንን የንግድ ድርጅቶችን መታሸግ አስመልክቶ ትናንት ጠይቄያቸው የነበሩት የክልሉ የመንግስቱ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እርምጃው ጊዜያዊ መሆኑን ገልጸው ነበር። በባህር ዳር ከተማ ባለፈው ሰሞን አገልግሎት መስጫ ተቋማት አገልግሎት አቋርጠው ነበረ። አገልግሎት ያቋረጡት አገልግሎት እንዲጀምሩ ከተማ አስተዳደሩ ውይይትም አድርጓል፣ ማስጠንቀቂያም ሰጥቷል። ምክንያቱም እንግዲህ አገር የሚመራው በሕግ እስከሆነ ድረስ የሕግ የበላይነትም እስካለ ድረስ የንግድ ሕጉ የሚለው አንድ በንግድ የተሰማራ ግለሰብ ወይም አገልግሎት የሚሰጥ ግለሰብ አገልግሎቱን ወይም የንግድ ስራውን ለተገልጋዩ በማንኛውም ጊዜ በተገቢ ሁኔታ ማቅረብ እንደሚገባው ያዛል። ይህንን ደግሞ የሚያስፈጸመው መንግስት ነውና ወደ ስራ አብዛኛዎቹ ገብተው ወደ ስራ ያልገቡት ላይ ከተማ አስተዳደሩ ለጊዜው ጊዜያዊ በሆነ ሁኔታ የንግድ ተቋማቸውን ከእነሱ ጋር ተወያይቶ መተማመን ላይ መደረስም ስለሚገባው፣ እነሱ ስለሚጎዱ፣ ከተማ አስተዳደሩም ስለሚጎዳ፣ ህዝቡም ስለሚጎዳ ወደ መደበኛ ስራ እንዲገባ ይህንን ስራ ሰርተዋል። ይህ በእንዲህ እንዳለ በክልል ውስጥ ትናንትናና ዛሬ ያለው ሁኔታ ውጥረት የበዛበት መሆኑን የነገሩኝ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ የሰላማዊ ሰልፍ እንቅስቃሴዎችና የተኩስ ልውውጥ የነበረባቸው አካባቢዎች እንደነበሩም ገልጸዋል። አለፋ፣ ታቁሳ፣ ደምቢያ ሶስት ቀን የስራ ማቆም አድማ ከፈጸሙ በኋላ ወደ ስራ እንደገቡ ነበር። ትናንትና ዛሬ ያለን መረጃ በተጓዳኝ ደባርቅና ጎንደር ወገራ እነዚህ ሶስቱ እስካሁን የስራ ማቆም አድማ እንዳደረጉ ነው። በወገራ ወረዳ ላይ ደደርቢን ትባል ከተማ ሙሉ ሕዝብ ወጥቶ ሰላማዊ ሰልፍ አከናውኗል። ከዘርት ኃይሎች አቅም በላይ ሆኖ የደረሰ ጉዳት ባይኖርም በሰላም ሰልፉን ጨርሰው ተመልሰዋል ወደ የቤታቸው። ከሰሜን ጎንደር ወጥተን ወደ ደቡብ ጎንደር ስንሄድ ትናንትና ደብረ ታቦር ላይ የስራ ማቆም አድማ የሚቀሰቅስ ወረቀት መጥናቸዋል ተብለው ሶስቱ የባጃጅ ሾፌሮች ከፍተኛ ድብደባ ደርሶባቸዋል። ደቡብ ጎንደር ደብረ ታቦርም የስራ ማቆም አድማውን ለመከላከል ከእሁድ ጀምረው ዝግጅታቸውን እንደጨረሱ ነው መረጃ እየሰጡን ያለው ከደቡብ ወጥተን ወደ ምዕራብ ጎጃም ስንመጣ፣ ምዕራብ ጎጃም ደንበጫን፣ እና ፍኖተ ሰላም፣ ቡሬ፣ ጅጋ፣ ማንኩሳ የሚባሉ አካባቢዎች አሉ። ደንበጫ ከፍተኛ ፍጥጫ አለ። ህዝብ ይወጣል ተብሎ ተፈርጦ በከፍተኛ ሁኔታ እየተጠበቀ ነው ያለው። ፍኖተ ሰላም፣ ቡሬ መንገዱ ተዘግቷል። ቡሬ ላይ ዛሬ እንደ አዲስ ነው የቡሬ ቡሬ ዳሞት ሰልፍ ወጥቷል። ህዝቡ እሱን ተከትሎ ከፍተኛ የተኩስ ልውውጥ እንዳለ ስቲል ይህን ሪፖርት እስከምሰጥ ድረስ የሚደርሰው ሪፖርት ይሄ ነው የደረሰው ጉዳት ግን በነፍስም ይሁን በአካል እስካሁን ያልተረጋገጠልኝም። እዛ ያሉ ነዋሪዎች በማጣራት ላይ ነው የሚገኙት። እንደ ደረሰም ላሳወቅ እችላለሁ። ይሄንን አቶ ሙሉ ጌታ አበበ የአንድ ሰው ህይወት ስለጠፋበትና የአንድ ሰው ቤት ስለተቃጠለበት የትናንቱ የፍኖተ ሰላም ግጭት ሲናገሩ ቤቱ የተቃጠለው የቤቱ ባለቤት የሆነ ታጣቂ ሰልፍ ላይ ተኩሶ አንድ የኮሌጅ ተማሪ ከገደለ በኋላ ሰው በአጸፋ ተንቀሳቅሶ የታጣቂውን መኖሪያ ማቃጠሉን ገልጸውልኛል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ትናንት በሰጡኝ ማብራሪያ ላይ ደግሞ ግለሰቡ የተገደለው የሰው ቤት ለማቃጠል ሲንቀሳቀስ የቤቱ ባለቤት ራሱንና ቤተሰቡን ከአደጋ ለመከላከል በከፈተው ተኩስ ነው ብለውኝ ነበር። ዛሬ ስላለውና ስለተባለው ሁሉ ተጨማሪ ማብራሪያ ለመጠየቅ ወደ ክልሉ ቃል አቀባይ በተደጋጋሚ ያደረግኩት ጥረት ለዛሬ አልተሳካም። በጥረት ይቀጥላለሁ። ይሁን እንጂ ስለ ክልሉ አጠቃላይ ሁኔታ አቶ ንጉሱ ጥላሁን ትናንት እንዲህ ብለውኝ ነበር። በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍል እና በሚበዙት ዞኖች እና አካባቢዎች ያው የወትሮ ሰላማዊ ሁኔታ ነው ያለው። ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይ ማዕከል አድርጎ ሆቴሎች፣ የሱቆች በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል። የመንግስት ተሽከርካሪዎች ሰራተኞችን ወደ መስሪያ ቤት የሚያደርሱበት ሁኔታ ነው ያለው። ከዛ ውጪ ያሉ አገልግሎቶች ተቋርጠዋል። እንግዲህ ሁለት ጊዜ ነው ይሄ ጉዳይ በጎንደር ሲከሰት። እና ሁኔታውን በጥብቅ እየተከታተል ነው ነው አመራርም ስምሪት አድርጓል። በተከታታይም ከህብረተሰቡ ጋር ውይይት ያደርጋል። እንግዲህ ህብረተሰቡ ይሄንን ጥሪ በሚያስተላልፉና ህብረተሰቡ እንዳይንቀሳቀስ የንግድ ተቋማትንም እንዳይከፍት ተጽዕኖ የሚያሳድሩ አካላት ጎንደርንም ህብረተሰቡንም እንደ ህብረተሰብ ጎንደር ከተማንም በከተማ ደረጃ ጉዳት እያደረሱባት እንደሆነ ያው ጎንደር በሀገራችን ካሉ ታላቅ ታሪክ ካላቸው ከተሞች አንዱ ከተማ ነው እናም አሁን ይሄ ሁኔታ ህብረተሰቡን በኢኮኖሚም በማህበራዊ ኑሮውም በስነልቦናም እጅግ የተረጋጋና በለውጥ ውስጥ ያለ ከተማ ነው አሁን ግን ለሁለተኛ ጊዜ ይሄ ነገር ሲከሰት ያው የከተማውን አጠቃላይ ማህበራዊ ኢኮኖሚያዊና የህብረተሰቡንም ስለንቦና ሁኔታ እየጎዳ ስለሆነ መንግስትም በተደጋጋሚ እንደምንለው የህብረተሰቡን ድጋፍ ተከትሎ የህብረተሰቡን ይሁንታ ይዞ ለህብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደ ነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው። በዚህ ዘገባ ውስጥ ከጎንደርና ከባህር ዳር ያነጋገርኳቸው ነዋሪዎች ድምፆች ቃና እንዲለወጥ የተደረገ በመሆኑ ተመሳሳይ ድምፅ ቢኖር አጋጣሚ ብቻ መሆኑን እገልጻለሁ። ከክልሉ መንግስት የዛሬን ሁኔታ አስመልክቶ ማብራሪያ ለማግኘት መጣሬን እቀጥላለሁ። ያደረግኳቸው ቃለምልልሶች ተጨማሪ መረጃዎችን ይዘዋል። ሙሉዎቹን ቃለምልልሶች ዌብሳይታችን ላይ ከዚህ ዘገባ ጋር አብረው ሰፍረው ያገኟቸዋል። ከአሜሪካ ድምፅ መጽሔት ነበር እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ሰምተናል። የትንታኔው መጽሔት ይቀጥላል። የሰማያዊ ፓርቲ ሥራ አስፈጻሚ ኮሚቴ በብሔራዊ ምክር ቤት የመተማመኛ ድምፅ የተነፈገው እንደ አንድ አካል ተሟልቶ ባለመሥራቱና የሥራ ዕቅድም ስላልነበረው እንደሆነ ምክትል ሰብሳቢው ገለጹ። ጠቅላላ ጉባኤው ለብዙ ችግሮች መፍትሔ እንደሚሰጥ ያላቸውንም ተስፋ የምክር ቤቱ ምክትል ሰብሳቢ ተናግረዋል። ዘጋቢያችን መለስካቸው አመሀ የኦዲትና ቁጥጥር ኮሚሽን ሰብሳቢውንና የምክር ቤቱን ምክትል ሰብሳቢ አነጋግሮ ተከታዩን ልኮልናል። ሰማያዊ ፓርቲ ትናንት ይፋ ባደረገው መግለጫ ምክር ቤቱ በቅርቡ ባደረገው ስብሰባ የፓርቲውን ስራ አስፈጻሚ ኮሚቴ የመተማመኛ ድምፅ ነፍጎታል። በዚህ የምክር ቤቱ ውሳኔ መሠረትም የፓርቲው የኦዲትና ኢንስፔክሽን ኮሚሽን የፓርቲውን አስቸኳይ ጠቅላላ ጉባኤ ለፊታችን መስከረም 14 ቀን 2009 ዓ ም ጠርተዋል። ምክር ቤቱ ወደዚህ ውሳኔ የደረሰው ብዙ ማስረጃዎች መርምሮ እንደሆነ የሚገልጹት ምክትል ሰብሳቢው አቶ የሸዋስ አሰፋ ለረጅም ጊዜ ስንከባለል የመጣ እንደሆነም ይገልጻሉ። እርሳቸው ከእስር ከተፈቱ ገና ሶስት ወራቸው እንደሆነ የሚናገሩት አቶ የሸዋስ የፓርቲው ስራ አስፈጻሚ ላለፉት አስራ አንድ ወራት ያህል እንደ አንድ አካል እንኳ ተሟልቶ ይሰራ እንዳልነበረ ምክር ቤቱ ብዙ ማስረጃዎችን ተመልክቷል ይላሉ። ተሟልተው አይሰሩም። ለምሳሌ አንድ ውሳኔ ሲወሰን በፓርቲው ደንብ መሰረት አምሳ ሲደመር አንድ መሆን አለበት። ማንኛውም ውሳኔ የፓርቲው ውሳኔ ሆኖ እንዲወጣ በአምሳ ሲደመር አንድ መወሰን አለበት እና ምክር ቤቱ ባያቸው ሁለት ሶስት ማሳያዎች ላይ በአምሳ ሲደመር አንድ አይደለም የተወሰነው ስለዚህ ይሄ ደግሞ ትክክል አይደለም። የፓርቲው እንደሚጣሰ ነው። ሌላው ከ2007 ነሐሴ 16ና 17 ይመስለኛል፣ አልነበርኩም ጉባኤ አድርገው ይሄኛው ስራ አስፈጻሚ እንደተቋቋመ እቅድ ማውጣት ነበረባቸው። በዚያ እቅድ መሰረት ነበር መሰራት የነበረበት። እቅድ የለም፣ በዘፈቀደ ነው የሚሰራው። ይሄ ደግሞ ትልቅ ፓርቲ ነው። ለኢትዮጵያ ህዝብ የነጻነት ትግል ጥሩ አስተዋጽኦ የሚያደርግ ተስፋ ያለው ፓርቲ ነው። ለዚህ ፓርቲ የሚመጥን ስራ እየተሰራ አይደለም። የመጪውን የፓርቲ አስቸኳይ ጠቅላላ ጉባኤ አጀንዳዎች ዝርዝር ሊናገሩ ባይፈቅዱም አቶ የሺዋስ አሰፋ የጉባኤው አጀንዳ ምን ሊመስል እንደሚችል ጠቁመዋል። እንግዲህ በደንቡ 10 ቁጥር 6 መሰረት የምክር ቤቱ የመተማመኛ ድምፅ ከነፈገ ወይም ቮት ኦፍ ኮንፊደንስ ከሰጠ በኋላ በዛ መሰረት በኦዲትና ምርመራ በኩል እንዲጠራ ያደርጋል ነው የሚለው። ራሱ ቀጥታ ይጠራ። ይህም የተደረገበት ምክንያት ሊቀመንበሩ እና አስፈጻሚውን የሚመራው ማለት ነው። በጉባኤን የተመረጠው ምክር ቤቱም በጉባኤን የተመረጠው እኩል ስልጣን ነው ያላቸው። ስለዚህ አንደኛው ጠሪ፣ አንደኛው ተጠሪ የሚሆንበት ኬስ እንዳይኖር፣ ቼክ ኤንድ ባላንስ እንዲኖር ለማድረግ በኦዲትና ምርመራ በኩል ነው የሚጠራው። ኦዲትና ምርመራ ቦታውን ያዘጋጃል፣ ቀኑን ያዘጋጃል፣ አጀንዳዎችን ይቀበላል። ይህን የማዘጋጀት ኃላፊነት የኦዲት ነው ማለት ነው። የፓርቲው የኦዲትና ቁጥጥር ኮሚሽን ሊቀመንበር አቶ አበራ ገብሩ በበኩላቸው ስለ ጉባኤው አጀንዳ የተናገሩት ተመሳሳይ ነው። የስራ አስፈጻሚው አሁን በስራ ላይ ከሌለ የየዕለቱ የፓርቲው ተግባራት እንዴት እንደሚከናወንም አስረድተዋል። እንደተባለው ስራ አስፈጻሚ ተበትኗል። ስራ አስፈጻሚው ከተበተነ በኋላ አስቸኳይ ጠቅላላ ጉባኤ የሚጠራውም አንዱ ለዚህ ነው። ስራ አስፈጻሚ ባለመኖሩ የስራ አስፈጻሚውን ኃላፊነት የሚወጣ አካል የለም እና በዋናነት ጠቅላላ ጉባኤ በአስቸኳይ እንዲጠራ የሚለው ደንባችን ላይ ይሄ ስለሆነ በዚህ ምክንያት ነው ጠቅላላ ጉባኤ የምንጠራውና ይሄ ነው የሚባል አካል የለም ማለት ይቻላል። እና ስለዚህ የዕለት ተዕለት የፓርቲው ስራ በአሁኑ ጊዜ ቆሟል ማለት ይቻላል። ቆሟል ማለት አይቻልም። በጽህፈት ቤት ሊከወኑ የሚችሉ ተግባሮች በጽህፈት ቤት ይከወናሉ። በምክር ቤት ሊከወኑ የሚችሉ ተግባሮች በምክር ቤት ይከወናሉ። በኦዲትና ምርመራ ኮሚሽን ሊከወኑ የሚችሉ ተግባሮች በኦዲትና ምርመራ ኮሚሽን ይከወናሉ። የፓርቲው ምክትል ሊቀመንበር አሁን ተጠዋዋቂ ሆነው በተጠዋዋቂ ሊቀመንበርነት ፓርቲ እየመሩ ያሉት ሊቀመንበሩ ውጭ በመሆናቸው ማለት ነው። እስኪመለሱ ድረስ እሳቸውም በኃላፊነት በምክትል ሊቀመንበርነታቸው እየሰሩ ነው የሚገኙት። ስራ አስፈፃሚውን ሙሉ በሙሉ የስራ አስፈጻሚውን መሸፈን ባይችሉም የስራ አስፈጻሚውን በሳቸው አቅም በሳቸውን ትል ሊሸፈን የሚችለውን ያህል አንድ ሰው ሆኖ ለማለት ማለት ነው ስራ አስፈጻሚውን ወክለው ይሰራሉ። እንደ ፓርቲው ብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋሳ ሰፋ አባባል ፓርቲው በዚህ አስቸኳይ ጠቅላላ ጉባኤው ችግሮቹን ሊፈታ ይችላል የሚል ተስፋ እንዳላቸውም ይናገራሉ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመግቢያው ላይ በጥቂቱ እንዳሰማናችሁ ዛሬ በኒውዮርክ ረፋዱ ላይ በተባበሩት መንግስታት ድርጅት ጽሕፈት ቤት ደጃፍ ኢትዮጵያውያን ሰልፍ አካሂደዋል። ሰልፉን ያዘጋጀው ወይም የጠራው ኒውዮርክና አካባቢው ያሉ ክፍላተ ሀገር ነዋሪ ኢትዮጵያውያን ስብስብ መሆኑን የገለጹልን የሰልፉ አንዱ አስተባባሪ አቶ በላይ ብርሃኑን አግኝቼ ነበር። ከሱን ያዘጋጀንበት ዋናው ምክንያት በሀገራችን ዲሞክራሲን ፍትህንና ነጻነትን በመጠየቅ በሰላማዊ መንገድ ጥያቄያቸውን ያቀረቡ ወገኖቻችን በመገደላቸው ያንን በመቃወምና ለኢትዮጵያ ሕዝብ ነጻነት መቆማችንን ለማሳየት ነው። የተባበሩት መንግስታት ይሄንን የተደረገውን ጭፍጨፋ ለማጣራት ጠይቆ ኢትዮጵያ ውስጥ ያለው አምባገነን መንግስት አልፈቅድም ብሏል እና ይሄንን የተባበሩት መንግስታት ጠበቅ ባለ ሁኔታ እንዲከታተል እና እቀባን ጨምሮ እንዲያደርግ በጎኖቻችን ላይ የሚደረገውን ጭፍጨፋ እንዲያጣራ ለመጠየቅ በዚሁም አጋጣሚ ደግሞ የዚህ አምባገነኑ መንግስት ደጋፊ የሆኑ የውጭ ሀገር መንግስታት እንደ አሜሪካን መንግስት፣ የእንግሊዝ መንግስት እና የአውሮፓን ህብረት የሚያደርጉትን የወታደራዊ፣ የገንዘብ፣ የዲፕሎማሲያዊ እርዳታ እንዲያቆሙ በሌላ ጎኑ ደግሞ የኢትዮጵያ ሕዝብ ነጻነትና ለፍትህ የሚያደርገውን ትክክለኛ ትግል እንዲደግፉ ለማድረግ ነው። ይሄ ነው በአጭሩ ዓላማችን። ሰልፉን ያዘጋጀው አካል ማን ነው? በሀገራችን ላይ ጭፍጨፋ ሲካሄድ የተሰማን በጣም ቅሬታ የተሰማንና ጉዳታቸው የህዝባችን ጉዳት የተሰማን ኢትዮጵያውያን ተሰባስበን አንድ ግብረ ኃይል አቋቋምን። በኒውዮርክና በኒውዮርክና በኒውጀርሲ አካባቢ ያሉ የሀገር ወዳድ ኢትዮጵያውያን ግብረ ኃይል ብለን ሰይመ ነው አገር ወዳድ በኒውዮርክና አካባቢ የምንገኝ የሀገር ወዳድ ኢትዮጵያውያን ነን። ይህን ሰልፍ ያዘጋጀ ነው። ከዚህ ሰልፍ ምን ውጤት ነው የምጠብቁት? የተባበሩት መንግስታት የምናስገባው ደብዳቤ አለ አንደኛ። ሁለተኛ ሰልፉ አካባቢ በምናደርግበት ጊዜ የተለያዩ መንግስታት ዲፕሎማቶች እዚሁና አካባቢ ስለሚገኙ ኢትዮጵያ ውስጥ ያለውን ሁኔታ እንዲያውቁን እና በትክክል እንዲረዱ ማድረግ እንችላለን ብለን እናስባለን። ይሄ አንዱ ግባችን ነው። ሁለተኛ ደግሞ ለራሳችንም እንደ ዜጎች ያለንን ግዴታ ተወጥተናል ብለን የመንፈስ እርካታ ይሰማናል፣ ለሕዝባችን ያለውን ጉዳት በአደባባይ በመጮህና በማሰማት በተጨማሪ ወደፊት ለሚደረገው ሕዝባችን ለሚያደርገው ትግልም አንድነታችንን ለማጠናከርና ለማሳየት ስለሆነ ይህም ሌላው ግባት ነው ብለን እናስባለን። አቶ በላይ ብርሃኑ ለሰጡኝ ቃል አመሰግናለሁ። እኔም በጣም አመሰግናለሁ። ፍራንክፈርት ደግሞ በኢትዮጵያ ኤምበሲ ደጃፍ እና በሌሎችም ስፍራዎች በዛሬው ዕለት ሰልፍ ተካሂዷል። ከሰልፉ አስተባባሪዎች አንዱ የሆኑትን አቶ ጸጋዬ መርጊያ በሻህን የዛሬውን ሰልፍ ዓላማ እንዲዘረዝሩ ጠይቄያለሁ። የዚህ ሰልፍ ዓላማ ወያኔ ሰላማዊ መብቱን የሚጠይቅን ህዝብ መጨፍጨፍ ወይም የኢትዮጵያን አንድነት የሚፈልግ ህዝብን በግድ ወይም በመግደል ሰላምን ለማግኘት እያሰበ ያደረገውን እንቅስቃሴ እንዲያቆም፣ ሁለተኛ ለሰራዊቱ ነው ያቀረብነው። ሰራዊቱ ከወያኔ ጋር ተሰልፎ በህዝብ ላይ ጥይትን መተኮት ከህዝብ ወጥቶ ወደ ህዝብ ላይ ጥይትን መተኮት የሚያስቸክነው ሀይል እንዳይኖረው እና ከህዝብ ጎን ቆሞ ወያኔ እንዲቃወም ጥሪ እያቀረብን ነው። ከወያኔም በኋላ ህዝብ ሰራዊቱ ላይ ምንም አይነት መጥፎ አመለካከት እንደሌለን እና የሰራዊቱ የኢትዮጵያ ሰራዊት እንጂ የወያኔ ሰራዊት አለመሆኑን የያዘ ደብዳቤዎችን ጭምር ነው ያዝ ነው። ሁሉም የእምነት ተቋማት ሙስሊሙም፣ ክርስቲያኑም እንዲሁም ማንኛውም የእምነት ተቋም በኢትዮጵያ ላይ እየተነሳ ያለውን እልቂት በጸሎታቸው እንዲያስቡ የሚቻለውን አይነት የአባት አስታራቂዎችና ሽማግሌዎችን በመያዝ ወደ መንግስት ይህን አይነት ዘር ለዘር የሚያጋጭን ተግባር እንዲያቆሙ በሃይማኖታዊ ሂደት እንዲሄዱበት መልዕክት እናስተላልፋለን። እንዲሁም በስደት ላይ ያሉ የጎጥ ፖለቲከኞቹም የሆኑ የአንድነት ድርጅቶች ወላ ተቋማት የጎንዮሽ ይሄ የፖለቲካ መገፋፋትን አቁመው ደግሞ ልዩነታቸውን አጥብበው በኢትዮጵያ ላይ ዘመቻ ወይም የጋራ ስራዎችን እንዲሰሩ እየጋበዝን ነው። የሰልፉ አዘጋጆች ወይም ይህንን ሰልፍ የጠራችሁት እነማን ናችሁ? በጀርመን ኢትዮጵያ ዲፒአር ኢንተርተንመንት፣ በጀርመን ኢትዮጵያ የሙዚቃና የባህል ማዕከል እንደገና ሌላኛው በጀርመን የስደተኞች ምክር ቤት የሚል በአቶ ልውል ቀስቀስ የሚመራ ማህበር አለ። እነዚህ ማህበሮች ናቸው፣ የፖለቲካ ድርጅቶች ሳይሆኑ ኖርማል ማህበሮች ናቸው። የፖለቲካ ድርጅት የጠሩ እሺ፣ ደብዳቤ አዘጋጅተናል ብለው ነበር። ና ወደ ማንሳ አቀረባችሁት? ፒያን ዩኒየን ፓርላመንት ቢሮ ወይም መቀመጫው በርሊን ላይ ስለሆነ ወደዛ ልከነዋል። ሁለተኛ ደግሞ እዚህ አካባቢ ላሉ የመንግስት ተቋማት የፖሊስ አካላተኛንም አጭበው ለወጡት ፍሎርድንም ሰምት የሚባል ወይም ደግሞ የዚህም ፍቃድ ለፈቀዱልን ሰዎች ይህንኑ አድርገናል። እንደገና አሁን ኤምባሲ ላይ ባደረግነው የሀያ ሰላሳ ደቂቃ ውስጥ ለፖሊሶቹ አስገብተውን ወረቀቱን እንዲሰጡልን ኤምባሲ ሲሉ የኢትዮጵያ ኤምባሲ የኢትዮጵያ ኤምባሲ ያ እዛ ጋር አሁን እሱን ጨርሰን ወደዚህ ወደ ሀኤር ቴሌቪዥን የጀርመን ቴሌቪዥን ጋር ነው እየሄድን ያለ ነው። አሁን ከኤምባሲው ወጥቶ ያነጋገራችሁ ሰው አለ? ደብዳቤውን በፖሊሶቹ አማካኝነት እኛ እናደርሳለን በሚለው እነሱ ኃላፊነት ወስደው ወስደዋል። የፖሊስ ተጠሪ ወይም እኔን እየመራኝ የነበረ የፖሊሶች ተወካይ አለ በእሱ አማካኝነት ሰተነዋል። ግን ወደ ውስጥ ለመግባት እንዳንችል ቀድመው ኢንፎርሜሽን የደረሰ ምንድነው ኤምባሲ ተዘግቶ ነው የዋለው። እርግጥ የህልም ስሜት ባንዲራውን ካላወረድን፣ በሌላ ባንዲራ ካልቀየርን የሚል መንፈስ ነበረው። እዛ ቦታ ላይ ሲደር ግን ከፖሊሶች ወይም የጀርመን ሕግ ከሰጠን ሕጎች ማስጠንቀቂያዎች አንዱ እኛ ጋር በዲፕሎማሲ ግንኙነታቸው ካለና የጀርመን መንግስት ከፈቀደላቸው ድረስ እንዲህ አይነት የመንግስትን ተቋም ባንዲራ ማውረድ ወይም መቀየር አይቻለም የሚል ከዚህ በፊት በተደረገው በአስራ ሁለት ላይ ተሞክሮ ስለነበረ ከልክለውናል። ህዝቡም ያንን ማድረግ እየፈለገ ትንሽ ከኛ ጋርም ሊጋጭ ፈልጎ ነበር። አባ ሁሉ ነገር ተስተካክሎ ምክንያቱን የማናወርድበት ምክንያት ገልጸንላቸው ተረድተውን ነገሮች በጥሩ አልፈዋል ማለት ነው። እሺ አቶ ጸጋዬ መርጊያ በሻህ ለሰጡኝ ቃል በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ከስራ በኋላ በመሆኑ ምክንያት ኤምበሲው ከኤምበሲው ምላሽ ለማግኘት ለዛሬ አልቻልንም። አንድ ሌላ ዘገባ ግን አለን። በቅሊንጦ እስር ቤት የሚገኙ የኦሮሞ የፖለቲካ መሪዎች እነ አቶ በቀለ ገርባና ሌሎችን በጠየቁት መሰረት በኢትዮጵያ መንግስት ተገደሉ ላሏቸው ዜጎች የሶስት ቀን ሐዘን ተጠርቶ ተግባራዊ እየሆነ ይገኛል። ትናንትናና ከትናንት በስቲያ የተጀመረው የሐዘን ቀን ጸጉርን በመላጨትና ጥቁር በመልበስ በውጭ ሀገርና በሀገር ቤት ስራ ላይ እየዋለ እንደሚገኝ ሪፖርቶች ይጠቁማሉ። አቶ ወንድሙ ኢብሳ እነ አቶ በቀለ ገርባንና ሌሎችን የኦሮሞ እስረኞችን የሕግ አገልግሎት በመስጠት የሚያገለግሉ ናቸው። በቦሌ ቡልቡላ የታሰሩትን እንደ ጎበኙ እና እነ አቶ በቀለም ጸጉራቸውን እንደ ተላጩ ከዘመዶቻቸው መስማታቸውን ለቪኦኤ የኦሮምኛ ክፍል ባልደረባችን ለሶራ ሀለክ ይነግረውታል። ከን ራዊ እነሱ ያወጁት የኢትዮጵያ መንግስት በኦሮሞ ላይም ይሁን በሰላማዊ መንገድ ወጥተው መብታቸውን በጠየቁ ሰዎች ላይ የተፈጸመውን ግድያ፣ ድብደባ እንዲሁም የሚደርስባቸውን የመብት ረገጣ ጥሰት በወጣትም ሆነ በተለያዩ ሰዎች ቤት ከአግባብ ውጪ እየገቡ ቤት የሚበረብሩበት ህገወጥ ድርጊት እንዲቆምና ለተሰዉት ማለት ለተገደሉት ደግሞ የሐዘን ቀን እንዲሆን ነው። በውስጥም ሆነ በውጭ አገር እንደዚሁም በቃሊቲ እስር ቤት የሚገኙ እስረኞችም በተለይም እኔ የምወከላቸው ጸጉራቸውን በመላጨት ሐዘን ተቀምጠዋል፣ ጥቁር ለብሰው ይህን ደግሞ ከተሰባሰባችሁ ከነቤተሰቡ ቤተሰቡ ከዘመዶቻቸው ተረድቻለሁ። ቦሌ ቡልቡላ የሚገኙ እስረኞችን በተለይም እኔ የመወከላቸውን ሄጄ አይቻለሁ። ተላጭተዋል። ጸጉርን በመላጨትና ጥቁር ልብስን በመልበስ ከተሳተፉት ብዙ አርቲስቶች መካከል አንዱ አብዲ ኑሪሳ ይባላል። የፖለቲካ ተቀናቃኞች፣ ሴትና ወንድ አርቲስቶች፣ ሌሎችም ይገኙበታል። አብዲ አርቲስት አብዲ ኑሪሳ እባላለሁ። እዚህ በአሜሪካ አገር ቨርጂኒያ ስቴት ነው የምኖረው። እንደሚታወቀው እነ በቀለ ገርባና ደጀኔ ጣፋ ወልባና ሊሳ የተለያዩ የኦሮሞ ፖለቲካ እስረኞች በቂሊንጦ እስር ቤት ውስጥ ሆነው አሁን በቅርቡ ያስተላለፉልን የሶስት ቀን ሀዘን መግለጫ አለ። እሱን መርህ በማድረግ ያው ከምንችለው ጀምረን ፀጉር በመላጨት ጥቁር በመልበስ የተሰዉ ሰማዕታት ቤተሰብ በመሄድ ሀዘናችሁን ግለጹ በሚለው መርሆ መሰረት እኔም ፀጉሬን ተላጥቼ ጥቁር ለብሼ የእነሱን ትዕዛዝ ለማክበር ወስኜ ያንን ድርጊት አድርጌ ያለው ማለት ነው። አዎ፣ እዚህ ዲሲ ውስጥ ቀጥታ ቤተሰቦቻቸውን ያጡ ሰዎች አሉ። እነሱ ጋርም በመሄድ እነሱን ለማጽናናት በዝግጅት ላይ ነን። ያው ትናንትና ነው ዛሬ ከዛሬ ነው የሚጀምረው ይሄ ስራ። ስለዚህ ወደዛ ለመሄድም በዝግጅት ላይ ነን። ቨርጂኒያ አካባቢ የሚኖሩ በብዛት ኦሮሞዎች ስፔሻሊ ወጣቶች ተሰባስበን አንድ ላይ ነው ያደረግነው ይህንን ድርጊት እና አይም ሹር ሌሎችም ያሉበት አካባቢ ይህንን ድርጊት እያደረጉ እንዳሉ በሶሻል ሚዲያ እያየ ነው ያለው ያለ ነገር ስለሆነ ሰው በሙሉ እየተሰማማ እና ይህንን ድርጊት በተባለው መሰረት እየፈጸመ ነው። ሐዘንተኞቹ መንግስት በዜጎች ላይ የሚያደርሰውን ግድያ፣ እስራትና አፈና ያቁም ሲሉ መጠየቃቸውን ሶራ ሀለኬ አድርሶናል። ክቡራትና ክቡራን አድማጮች ዝግጅታችን እየተጋመሰ ነው። ከመጋመስም አልፏል። ወደ ሁለተኛው አጋማሽ መሻገር ይኖርብናል። አሁን ሰዓቱም ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ትክክል። ስለዚህ ከመጋመስ አልፎ አልፏል ማለት ነው። ሁለተኛው ቅንብር የሚከተለው አዳነች ፍሳዬ የምታቀርበው አፍሪቃ በጋዜጦች ይሆናል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኦሮሚያና በአማራ ክልሎች የሚካሄዱት ተቃውሞዎች ወሳኝ ተግዳሮቶች እንደሚደቁን ተገለጸ፣ የደቡብ አፍሪካው ገዢ ፓርቲ አዲስ ተግዳሮት እየገጠመው ነው ተባለ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኦል አፍሪካ ዳትካም ላይ የወጣው የቶም ማሊኖቭስኪ ጽሑፍ። የአዲስ አበባ ቀጣይ ብሔራዊ ተግባር በፖለቲካ ግልጽነት ተግዳሮት መካን ነው ይላል ቶም ማሊኖውስኪ። ዲሞክራሲንና ሰብአዊ መብትን በማራመድ ተግባር ዋናው የኦባማ አስተዳደር ባለሥልጣን ናቸው። ዩናይትድ ስቴትስና ኢትዮጵያ አንደኛዋ ሌላዋን እንደምታስፈልጋት በመገንዘብ የብዙ ዓመታት ጠንካራ የአጋርነት ግንኙነት አላቸው። ኢትዮጵያ ለአፍሪቃ ሰላምና መረጋጋት አስተዋጽኦ በማድረግ ረገድ አብይ ሚና ያላት አገር ነች የጽንፈኛ ቡድኖች ኃይል ተጠቃሚነትን በመታገር ረገድም ከአሜሪካ ጋር ትተባበራለች። ከዓለም የበዙ ከግጭትና ከጭቆና የሸሹ ስደተኞችን ተቀብላ በማስተናገድ ትልቅ ልገሳ አሳይታለች። ኢትዮጵያ ድህነትን ለማጥፋት የአካባቢው ጥራት ለመጠበቅና ኢኮኖሚዋን ለማዳበር በምታደርገው አመርቂ ውጤት ያለው ትግል አስተዋጽኦ በማድረግ ዩናይትድ ስቴትስ አብይ ሚና አላት ይላሉ ማሊኖውስኪ ባቀረቡት ጽሑፍ። አያይዘውም ማሊኖስኪ ሁለቱ አገሮች የጋራ ወዳጅነትና ጥቅም ያላቸው በመሆናቸው ዩናይትድ ስቴትስ ለኢትዮጵያ መረጋጋት ብልጽግናና ስኬት ትቆረቆራለች ኢትዮጵያ ሲሳካላት ሌሎቹን ለማነሳሳትና ለመርዳት ትችላለች በኢትዮጵያ የቀውስ ሁኔታ ከቀጠለ ግን ሁለቱ አገሮች አብረው ለመምታት የሚፈልጉትን ግብ ያሰናክላል ብለዋል ማሊኖስኪ ከቅርብ ጊዜያት ወዲህ በኦሮሚያና በአማራ ክልሎች የተነሱት ተቃውሞዎች ከባድ ተግዳሮቶች ይደቅናሉ። የኢትዮጵያ ዜጎች በህገ መንግስታቸው በሰፈረው መሰረት ለጥያቄያቸው በበለጠ ምላሽ የሚሰጥ አስተዳደርንና የፖለቲካ ብዝሃነትን የመጠበቅ ነጸብራቅ ይመስላሉ ይላሉ ማሊኖቭስኪ። ባቀረቡት ጽሁፍ በቅርቡ ወደ ኢትዮጵያ በሄድኩባቸው ሶስት ጊዜያት ከሞላ ጎደል ሁሉም ያነጋገርኳቸው ሰዎች የመንግስት ባለሥልጣኖችም ጭምር ኢትዮጵያውያን በበለጠ እየበለጸጉና እየተማሩ ሲሄዱ የተሻለ የፖለቲካ ድምፅ እንዲኖራቸው ይጠይቃሉ። ይህ ጥያቄም መሟላት አለበት። አንዳንድ ተቃውሞዎች ለግጭት መጠቀሚያ ሆነው ሊሆን ይችላል። አብዛኞቹ ግን በኢትዮጵያ ህገ መንግስት በሰፈረው ሐሳብን የመግለጽ መብት መሰረት መብታቸውን ነው በተግባር ላይ ያዋሉት ብለዋል። ዩናይትድ ስቴትስ የምታቀርበው ምክር ቢኖር መፍትሄ በማግኘት ተግባር ለመርዳት ነው። ፕሬዚደንት ባራክ ኦባማ ባለፈው ዓመት ሐምሌ ወር ላይ አዲስ አበባን በጎበኝበት ወቅት እንዳሉት ዩናይትድ ስቴትስ ፍጹም የተወጣላት ሀገር አይደለችም። ለህዝባዊ ተቃውሞ ምላሽ በመስጠት ተግባር ከራሳችን ተመክሮ ተምረናል። ኢትዮጵያ የውጭ አደጋ እንደተደቀነባት እንረዳለን። በድንበሯ ያለውን አረመኔያዊ አሸባሪ ቡድን አልሸባብን በርትታ ታግላለች። እነሱ ራሳቸው ሰብአዊ መብት በማያከብሩ ሀገሮች የሚረዱ ግለሰቦችና ቡድኖች በጉልበት ለውጥ እንዲደረግ ጥሪ የሚያቀርቡበት ጊዜ አለ። ኢትዮጵያ እንዲህ አይነቱ ልፈፋ ማውገዟ ተገቢ ነው። ዩናይትድ ስቴትስም ከኢትዮጵያ ጋር ሆና ታወግዛቸዋለች። ይሁንና ኢትዮጵያ ብዙ መሻሻል ያደረገች ሀገር በመሆኗ በኢትዮጵያ ህዝብ ዘንድ ምንም አይነት ድጋፍ በሌላቸው የተበታተኑ ሰዎች የምትናድ አይደለችም፣ ይላሉ ቶም ማሊኖውስኪ። አያይዘውም ኢትዮጵያ በመረጋጋቷና በአንድነቷ ላይ የበለጠ ተግዳሮት የሚገጥማት በአገር ውስጥ ነው። በብዙ ሺ የሚቆጠሩ ሰዎች በተለያዩ ክልሎችና ቦታዎች ተሰልፈው በሚመለከቷቸው ውሳኔዎች ላይ ድምፅ ለማግኘት ሲጠይቁ የውጭ ኃይሎች ተግባር ተብሎ ችላ ሊባል የሚችል አይደለም። የኢትዮጵያ ባለሥልጣኖች የተቃውሞ ሰልፍ የሚያካሂዱት ሰዎች ቅን ምላሽ የሚያስፈልጋቸው ሀቀኛ ችግሮች እያነሱ መሆናቸውን አምነው ሙስናንና ስርዓጥነትን የመሳሰሉትን ችግሮች ለማቃለል እየጣሩ ነው። ይሁንና የጸጥታ ኃይሎች ኢትዮጵያውያን በሰላማዊ መንገድ እንዳይሰበሰቡ ለማድረግ ከሚገባው በላይ ኃይል እየተጠቀሙ ነው ብዙዎች ተገድለዋል፣ ቆስለዋል፣ በብዙ ሺ የሚቆጠሩ ደግሞ ታስረዋል ሲሉ ማሊኖውስኪ ኦል አፍሪካ ዳት ካም ላይ በወጣው ጽሑፋቸው አስገንዝበዋል። እንዲህ ዓይነቱ ተግባር በራስ ላይ ሽንፈት ይሆናል። የተቃውሞ መሪዎችን ማሰርና ሕብረተሰቡ ተቃውሞ እንዳያካሄድ መገደብ ሰዎች እንዳይቃወሙ አያደርግም እንዳውም መሪ የሌለው እንቅስቃሴ ይፈጥርና መንግስት በሰላማዊ መንገድ ለመደራደር የሚችልበት መንገድ ይጠፋል። ኢንተርኔትን መዝጋቱ የተቃዋሚዎችን አፍ አያዘጋም። መዋለ ነዋይ አፍሳሾችንና አገር ጎብኚዎችን ነው የሚያርቀው። ኃይል መጠቀም ለጊዜው ተቃውሞን ይገድብ ይሆናል። ነገር ግን ተቃውሞ ለማካሄድ በሚቆርጡበት ጊዜ ቁጣንና ግትርነትን ሊያስከትል ይችላል ሲሉ ቶም ማሊኖውስኪ ኦል አፍሪካ ዳትካም ላይ በወጣው ጽሑፋቸው መክረዋል። ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ድረገጽ ደግሞ ስለ ደቡብ አፍሪቃና የቻይና ግንኙነት ሲዘግብ ደቡብ አፍሪቃ ውስጥ በቅርቡ በተካሄደው ምርጫ ገዢው የአፍሪቃ ብሔራዊ ኮንግረስ የበላይነቱን አጥቶ የኢኮኖሚ ማዕከል በሆነችው ጆሃንስበርግ በተቀናቃኙ የፖለቲካ ፓርቲ በተሸነፈበት የፕሬዚደንት ጃኮብ ዙማ ድጋፍ እጅግ ባሽቆለቆለበት፣ ኢኮኖሚውም በወደቀበት በአሁኑ ወቅት የአፍሪካ ብሔራዊ ኮንግረስ የፖለቲካ የበላይነትና የኢኮኖሚ እድገት ትምህርት ለማግኘት ወደ ቻይና ማየቱ አያስገርምም ይላል። የአፍሪካ ብሔራዊ ኮንግረስ ባለፈው ዓመት ብሔራዊ ጉባኤ ባካሄደበት ወቅት የቻይና ኢኮኖሚ እድገትና አመራር የትግላችን መሪ ኮከብ ናቸው ማለቱን በውይይቱ ሰነዶች ሰፍሯል። ሆኖም የአፍሪካ ብሔራዊ ኮንግረስ ከቻይና ጋር ያለውን ግንኙነት ማዳበሩ ምን ያህል ይረዳዋል? የሚል ጥያቄ ያቀርባል። የዓለም የንግድ ድርጅት እንደሚለው ቻይና ትልቋ የደቡብ አፍሪቃ የንግድ ልውውጥ አጋር ናት። ለምሳሌ ባለፈው ዓመት ታህሳስ ወር ላይ ጆሃንስበርግ ውስጥ የቻይና አፍሪቃ ትብብር ጉባኤ ከመካሄዱ በፊት ቻይናና ደቡብ አፍሪቃ የ6.5 ቢሊዮን ዶላር የንግድ ስምምነት ፈርመዋል ሲል ዘገባው ጠቅሷል። ገዢው የአፍሪካ ብሔራዊ ኮንግረስ የሕዝብ ድጋፍ እያጣ መሄዱ በቅርቡ በተካሄደው ምርጫ የተንጸባረቀ በመሆኑ የሀገሪቱን ድጋፍ ለማግኘት ስልጣኑን ለማደላደል የቻለው የቻይና ኮሚኒስት ፓርቲ አርአያን መከተል ሊያምረው እንደሚችል ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ድረገጽ ላይ የወጣ ጽሑፍ ይገምታል። ይሁንና የቻይናን ሙሉ ስልጣናዊ አገዛዝን ለመከተል መሞከር ውሎ አድሮ በህገ መንግስት በሚደገፍ ዲሞክራሲ ላይ የተመሰረተችው ዘመናዊቷ ደቡብ አፍሪቃን መሰረት ድንጋይ ሊያናጋ ይችላል ሲል ጽሑፉ ያስገነዝባል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአርብ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁን ቆዩ። አሁን የአዲስ አበባ መጽሐፍ አዟሪዎች ብሶት እናም እንግልት በተለይ የተመስገን ደሳለኝ፣ የሙሉጌታ ሉሌና የዶክተር ፍቅሬ ቶሎሳ መጽሐፍ መሸጥ እንዳልቻሉ እነዚህ መጽሐፍትና ሌሎች የታሪክና የፖለቲካ መጽሐፍት ይዘው ሲገኙ እንደሚደበደቡ እንደሚታሰሩና አንዳንዴም ለመለቀቅ ከደንብ አስከባሪዎች ጉቦ እንደሚጠየቁ ተናግረዋል። የአዲስ አበባ ደንብ ማስከበር ባለሥልጣን በበኩሉ ለአደጋ በሚያጋልጥ መልኩ በሕገወጥ መንገድ ሲሸጡ የተገኙ ይከለከላሉ እንጂ በተለየ መጽሐፍ እየተመረጠ እንዳይሸጥ የሚደረግ ነገር የለም ይላል። የደራሲያን ማኅበር ደግሞ አዟሪዎቹ ቀደም ባሉት ጊዜያት የተለያየ ችግሮች ሲደርስባቸው እየመጡ እንደሚያመለክቱ፣ ችግሮቹም እንዲፈቱላቸው ጥረት እንደሚያደርጉ ገልጦ አሁን በቅርቡ ስለተፈጠረ ወይም በቅርቡ ተፈጥሯል ስለተባለው ነገር በሪፖርት መልክ የደረሳቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ነች ዝርዝሩን ያላት። በአዲስ አበባ ከሚገኙ የመጽሐፍ አዟሪዎች መካከል ለአሜሪካ ድምጽ አስተያየታቸውን የሰጡ ሰሞኑን ከሌላው ጊዜ ሁሉ በተለየ በአዲስ አበባ ፖሊሶችና በደንብ አስከባሪ አባላት እየተዋከቡ እንግልትና እስራት እየደረሰባቸው እንደሆነ ይናገራሉ። ከአስር ዓመት በላይ መጽሐፍ በማዞር ስራ ላይ እንደተሰማራ የገለጸው አንሙት ዳምጤ መጽሐፍ እየሸጠ በሚያገኘው ገቢ ራሱንና ቤተሰቡን እየረዳ አሁን የሶስተኛ አመት የኮሌጅ ተማሪ መሆኑን ይናገራል። ሰሞኑን ግን የፖለቲካና የታሪክ ይዘት ያላቸው መጽሐፍ በመሸጡ ብቻ ችግር እየደረሰበት መሆኑንም ይገልጻል። በዚህ ሳምንት የተፈጠረው ነገር ምንድን ነው? መጽሐፉን ይዘን በምንሸጥበት ሰዓት ፖሊስ ሀይሎች መጥተው መጽሐፉን ከዚያ ይቀማሉ። ቀጣይ ልጆችንም ደግሞ እየሰበሰቡ ወደ እስር ቤት ይወስዱናል። የመጽሐፍ አዟሪዎች ለምን በፖሊስ እንደሚወሰዱና እንደሚከለከሉ ጠይቀው እንደሆነ ለአንድ ሙት አንስቼለት ነበር ሁለተኛ በወቅቱ እንደ መከራከሪያ ሀሳብ የምናነሳው እናንተ መጽሐፍ እንዳንሸት ሲታገርንበት ወረቀት እንኳን አልያዛችሁም። እኛ ሰርተን ምንበላ ልጆች ነን። ቤት ኪራይ ሰርተን ነው የምንከፍለው። ስለዚህ በዛ ላይ ትምህርት ቤት ክፍያ የምንከፍለው። ክረምት ሰርተን በጋ ሄደን የምንማረ ልጆች ነን። ስለዚህ ለምንድን ነው ወደ ጣቢያ የምትወስዱን? ብለን በምንለማመጥበት ሰዓት እሱን እዛ ስትገረፍ ትናገራለህ ጀመረ እዚህ እንድትሰራ ማን ፈቀደልህ ነው የሚሉት እና እኔም አጋጣሚ ሆኖ ተይዘ ነበረ። ዛሬ ስለማመናቸው እባካቸው ተውኝ እኔ ሰርቼ የምበላቸው ነው ብዬ ስለምናቸው ምንድን ነው የሚሉት ከምትገረፍ ከምትገረፍና ከምትታሰር እንደ ጓደኞች ገብተህ አፈርክን ከምታይ፣ እኛ ጋር ተደራደር ና እንልቀቅህ፣ እንደ ወንድም መክረን እንስደድህ፣ አንድ ሺ ብር አምጣ ነው ያሉ። ምንም ሳያፍሩ ማለት ላይ ምንም የለኝም ብዬ ስድስት መቶ ብር ነው የከፈልኳቸው። መጨረሻ ላይ ግን ሳናይክ በዚህ ደግባ ና፣ መጽሐፉን ደብቅ ነው ያሉ። እዛ ላይ የሚይዙት መጽሐፉ እንኳ በጣም የሚገርምሽ ነገር እጅግ በጣም ታሪክ መጽሐፍ። አሁን አባ ኮስትር መጽሐፍ በእኔ እድሜ አስራ ዘጠኝ ሰማንያ ሶስት ነው ህትመት ላይ የበቃው የአበራ ጀንባሪ ታሪካዊ ልቦለድ መጽሐፍ ነው። እሱም መጽሐፍ እንኳ ፖለቲካ ነው ብሎ ነው አሰቡ። ሁለት ሺህ ሰባት ላይ የወጡ መጽሀፎች እስቲ ሙሉጌታ ሉሌ የሚባል ደራሲ ጦቢያ መጽሄት ላይ ጽፎ የምናውቀው የእሱን መጽሐፍ እንኳ ለምን ትሸጣላችሁ ነው ምን መጽሐፍ እንሸጥ እኛ ትንባሆ ወይም ሲጋራ ወይም ደግሞ አደንዛዥ እጽ አይደለም ይዘን እየ ዞር ነው ያለ ነው ኢትዮጵያ ህዝብ እንዲረዳው የሚገባ የፖሊስ አካላት እንዲያውቁልን የምንፈልገው ማለት ነው ሌላው የመጽሐፍ አዟሪ ኤልያስ ፋንታሁን ተወልዶ ካደገበት የገጠር መንደር አዲስ አበባ የገባው ፊደል መቁጠር ሳይጀምር እንደሆነ ይናገራል አዲስ አበባ ከመጣ በኋላ መጽሐፍ እያዞረ እስከ ዘጠነኛ ክፍል መድረሱን ይገልጻል። በርካታ ፈተናዎችን ተጋፍጦ የመጽሐፍ ማዞር ስራ እንደሚሰራ ገልጾ በዚህ ሳምንት ፖሊስና የደንብ አስከባሪዎች በመጽሐፍ አዟዋሪዎች ላይ የሚያደርሱትን እንግልት መቋቋም እንደከበደ ይገልጻል። ተከልክለዋል የተባሉትን መጽሐፍትም ይዘረዝራል። በአሁኑ ሰዓት የሚከለክሉት ፖለቲካ ናቸው ብለው የሚያስቧቸውን ነው። የጋዜጠኛ ተመስገን ደሳለኝ ፈራኝ መለስ የሚለው እና የፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛ የዘር ምንጭ የሚለው ካዲዎቹ የሚለው መጽሐፍ ደም ዘመን የሚሉ መጽሐፎች ቁጥራና ቁጥር ሁለት የዶክተር ነጋሶ የኦሮሞ ታሪክ ሚል ማለት ነው። በእሱ መጽሐፍም ተይዥ ነበረ። ኤልያስ አክሎ በእርሱ በኩል የተከለከለውን መጽሐፍ ትቶ ቀደም ሲል ሲሸጣቸው የነበሩትን ሌሎች የፖለቲካና የታሪክ መጽሐፍ ጨምሮ ሲሸጥ መከልከሉን ይናገራል። መጽሐፉን ሊቀማና ሊወሰድበት ሲል ከደንብ አስከባሪዎች ጋር ተደራድሮ ገንዘብ ከፍሎ መለቀቁን ይገልጻል። ሌላው የመጽሐፍ አዟሪ መሰለ ቤተው ማዋከቡ የንግድ ስራውን የምታከናውኑት በህገወጥ መንገድ ነው በሚል ቀደም ብሎ እንደተጀመረ በመግለጽ የእኔ ልምድ ነው ያለውን ይናገራል። የቀን ማር ነበረ ረዥም አመት ስለምሰራ ከስተማርም ነበረ። እንዲ ስለማስብ ያሉኝን ነገሮች እያስተዋሰው ከሰዓት እየወሰድኩ እየሰራው ማር ነበር። ከዛ ያለኝን ሲዘር በቃ ወሰዱብኝ፣ ዘረፉኝ። አማራጭ አልነበረኝም። ትምህርቴን አቆምኩኝ። ዘጠነኛ ክፍል ነበሩ ያቋረጡት። አሁን ከፖሊስ ጋር እየተሯሯጥኩኝ የቀን ገቤና የትክራ የምቻ ነው እየጫፍኩኝ የምገባው የአዲስ አበባ የደንብ ማስከበር ባለስልጣን ስራ አስኪያጅ ኮማንደር አሳያም ባዬ መጽሐፍ አዟሪዎቹ መንገድ ዘግተው በየመብራቱ ላይ ሲሸጡ ነው የሚከለከሉት ብለዋል። አንደኛ የአዲስ አበባ ከተማ መንገዶች ይታወቃሉ። ሁሉ ህገወጥ የሆነ ንግድ በየመንገዱ በየአካባቢ ላይ የሚሸጥ ከሆነ ሊደርስ የሚችል አደጋም አለ። እዚህ የተነሳ የደንብ ማስከበር በየወረዳና በየክፍለ ከተማ የሚሰሩት ህግን የማስከበር ኃላፊነት አለባቸው። ማለት ሰው እግረኛ መንገድ ተላለፍበት የሚሄድበት መንገድ እስከሆነ ድረስ ይሄ ህግ የማስከበር ኃላፊነት አላቸው። ይህንን መንገድ ሲዘጉ ወይም እግረኛው ወደ የትራፊክ አደጋ የሚያዳምሰ የሚሆንበት ሰዓት የማስነሳት የማስወገድ ስራ ሀላፊነት አላቸውና በዚህ ጉዳይ መጽሐፎቻችን ይቀማሉ፣ ተለኩማል የሚል ከህግ ውጭ የሚሆን ነገር እርምጃ ይወስዳሉ። ከዛ ውጭ መጽሐፍ መመንጠት፣ መጽሐፍ መውሰድ ይባል፣ ነገር ግን በዛ ትክክል አይደለም የሚል ነገር ነው አሳቢያ ጉቦ እንድንሰጥ እንገደዳለን የሚለውን የአዟሪዎቹን አቤቱታ በተመለከተም ጠይቂያቸው ነበር። ለመደራደር የሚፈልጉት ነገር ሊኖር ይችላል። ራሳቸው መጽሐፍ አዟሪዎችም ና በህገወጥ ቦታ ላይ መነገድ አይቻልም። ይህንን የማስከበር ኃላፊነት አለ። ስለ እንደዚህ አይነት ያለ አግባብ መጠየቅ አለ የሚል ነገር ግለሰቦች ይጠይቁ ይችላሉ። ግን ደግሞ ይህንን የሚፈጥን ህገወጥ መስራት የሚፈልግ ነው፣ መስጠት የሚፈልግ ህጋዊ ሆኖ መስራት ካለ ደግሞ ማንም አይጠይቀው፣ ይጠየቅ። የሚሰጥም ከሆነ ራሱ ወንጀለኛ ነው፣ አጥፊ ነው። መረጃዎች ካገኘን አንለቅም፣ እንገመግማለን፣ እንከታተላለን፣ እርምጃም ይወሰድበታል። መንግስት ይሄ የሚያጠናክረው አይደለም፣ ይሄ ጉዳይ የሚደግፈው ነገር አይደለም፣ ትክክል አይደለም። መሰለ ቢተው የተባለው የመጽሐፍ አዟሪ አዲስ አበባ ውስጥ አዟሪዎች መጽሐፍ የሚያዞሩበት ቦታ እየታወቀ እንደሆነ ይገልጻል። አብዛኛው ሰው የተሰበሰበበትና በካፍቴሪያ አቅራቢያዎች መኪናቸው ውስጥ ለሚቀመጡ አሽከርካሪዎች እንደሆነም ይናገራል። እንደውም ከመጽሐፍ ውጭ የሆኑ ነገሮች የበለጠ በየቦታው ይሸጣሉ ይላል። ነገር ግን ደንብ አስከባሪና ፖሊሶች የሚሰሩበት ቦታ እየመጡ የሚያንገላቱት መጽሐፍ ሻጮችን ብቻ ነው ይላል። ርሱ ብቻና እርሱንም አያዩትም በቃ ፎቶ ነው የሚሰጣቸው እዛ ጋር አለ መሰለኝ ሲመጡ እንኳ ሲ ውይዘቱ ምን አይነት ነው የሚጠይቁት እንኳን ያለ አይመስለኛል እንደዚ አይነት መጣፍ ሻጭ አለ ከተባለ ይዞ መሄድ ነው አመለካከታቸው ከምን እንደመጣ አይታወቅም ማለት በቃ የሆነ ጥላቻ ነገር ነው ሲል መንገድ ላይ የሚሸጥ ብዙ ነገር አለ ከእነዚያ የተለየ ግን ከእኛ ላይ ከሁለት ሰባት ጀምሩ በቃ በጣም በጣም እኛ ላይ የተለየ ተጽዕኖ ተፈጠረ። ጣሽዎች እኛ እስክንመስል ድረስ ነው እሚያንገላት በዛ ስንወስድ ልክ ቆሻሻ የሰው ክብርም እንዳንሰጥ ማንም እየመጣ በግሉ ነው በቃ የሚጨፈልቀን። ወይም ደግሞ አልፈሽ ስጠጊ እንኳን መጻፍ ሻጭ ከሆነሽ ክብርሽን እንኳን የሆነ ለየት የሆነ ለማኝ ሁላነ እኛ ሰፈር ወይም እኛ ከሚከበረው ምናልባት ዱርዬ ነው ከተባለ ራሚያገኝ ሊመጣ ይችላል። ነው መጻፍ ሻጭ መስክት ሲባል ማንም ነው በአጠቃላይ መጽሐፍ አዘዋሪዎቹ የሚያነሱት ይህን ስራ መስራት ከጀመሩ ዓመታት ተቆጥሯል። በዚህ ጊዜ ውስጥ ከዋና አከፋፋዮች እየተቀበሉ ቀኑን ሙሉ በእጃቸውና በጀርባቸው ተሸክመው በፀሐይና በዝናብ ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ ያዋጣል ያሉትን መጽሐፍ በሙሉ ይዘው ይሸጣሉ። ነገ የተሻለ ሰው ለመሆን እንደሚታትሩ ይናገራሉ። በተለያየ ጊዜም ተደራጁ ተብለው መጽሐፍ ለመሸጥ በሚል ለመደራጀት ሲጠይቁ በኮብልስቶን ካልሆነ በስተቀር መደራጀት እንደማይችሉ እንደተነገራ ቸውም ይናገራሉ። መጽሐፍ እየተመረጠ እንደሚከለከሉ አዟዋሪዎቹ ያነሱትን ጥያቄም ለኮማንደር አሳየ ጠይቄያቸው ነበር። በዚህ ጉዳይ መረጃ የለኝም። እኛ እንደዛ የምናደርገው ነገር ለይተን መጽሐፍ ይሄ ትክክል ነው ትክክል አይደለም የሚል ነገር የማጣራት አይደለም። የእኛ ኃላፊነት ህገ ወጥነት ወይ ከህግ ውጭ ሆኖ የሚንቀሳቀስ ህግን ከማስከበር አንጻር ነው እንጂ የመጽሐፍ መሸጥ አለበት ይሄ መጽሐፍ ትክክል አይደለም የሚል ነገር እየደረሰን መረጃም የለም። በዛ መልኩም አይሰማርም። በቀጣይም በጉቦ በኩል ለመደራደር የሚያስቸግሯቸው ካሉ ለእኛ ሪፖርት ያድርጉ። በህገወጥ መንገድ ከሚሸጡ ደግሞ ይደራጁ ብለዋል የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ገጣሚና ሰአሊ አገኘው አዳነ ማህበራቸው ጥናት ባያደርግም በየጊዜው እየጨመረ ከመጣው የአዘዋሪዎች ቁጥር በመነሳት አሁን በአዲስ አበባ ውስጥ ወደ አንድ ሺህ የሚጠጉ አዘዋሪዎች እንዳሉ ይናገራሉ። ከቅርብ ጊዜ ወዲህም የመጽሐፍ አንባቢ ቁጥር መጨመሩን ይገልጻሉ። አዘዋሪዎቹ የተለያየ ችግር ሲደርስባቸው ደራሲያን ማህበር ጽህፈት ቤት እንደሚመጡም አልሸሸጉም። ማህበሩ አቅሙ እና ስልጣኑ በሚፈቅደው መጠን ለመርዳት ጥረት እንደሚያደርግም ገልጸዋል። ከአዟዋሪዎች የሚመጡ ቅሬታዎች ለምሳሌ በመሸጫ ቦታዎች መከልከል በእንደዚህ በእንደዚህ ወደ እኛ ቅሬታ ይዘው ይመጣሉ። ሲመጡ ችግሩን ለማቅለል እናናግርላቸዋለን። ከጥበቃ ሰራተኞች ጋር የማግባባት ስራ እንሰራለን። በተጨማሪ ችግራቸውን በማየት ሲሸከሙ የጀርባ ህመም ወደፊት የሚያስከትል በመሆኑ መጽሐፍም ስለሚጠፋባቸው የመሸጫ ጋሪዎች ጎማ ያላቸው የመጽሐፍ መደርደሪያዎች፣ ማዞሪያዎች ከድርጅቶች ከተለያዩ ድርጅቶች ጋር እያነጋገርን ችግራቸውን ለማቅለል እንሞክራለን። ይሄንን አሁን ያልሽውን ግን በተመለከተ ቅሬታ እኔ በግል ያልሰማሁም፣ ሊኖር ግን እንዲሁ በሩመር ደረጃ ይሰማ ይሆናል። አዟሪዎቹ ጓደኞቻቸው ከሰኞ ጀምረው በእስር ላይ እንደሚገኙ ገልጸው ማንኛውም ማጣራት የሚፈልግ አካልና የሚደርስላቸው ሰው ካለ በአካል ቀርቦ ሊያያቸው እንደሚችል ጠቁመዋል። ኤልያስ ፋንታውን የተባለውን አዟሪ ላነጋግረው ስደውል ድምፁ አልሰማም ብሎ የነበረና ራት አልበላህም ወይ ስል ጠይቄው ነበር። ንግግሩን ሲያጠናቅቅ ይህም ብሎኛል። ራት ቤድሀቱ ምክንያቱም አልበላውም፣ በጣም ተናድጄ ነበር አርክሽ የገባው ተቤት ስገባ ማለት፣ እየሆነ ያለው ነገር በጣም አሳዘነኝ። እኔ ኢትዮጵያዊ ነኝ እንዴ ከማለት ድረስ የደረስኩት ምክንያቱም አንቺ መንገድ ላይ ብቻ ተሸክመ ሲዩዝበሽ ሀያ አምስት እና ሰላሳ ኪሎ መንዛፍ ተሸክመ ዙረሽ ሰርተሽ መብላት ካልቻልሽ ምን ታደርጊያለሽ? የአዲስ አበባ ፖሊስ በጉዳዩ ላይ ያለውን አስተያየት ለመጠየቅ ደውዬ የነበረ ሲሆን ስራ ላይ በመሆናቸው ምላሻቸውን ማካተት አልቻልኩም። ምላሻቸውም በሌላ ጊዜ ይዤ ለመመለስ ጥረት አድርጋለሁ። ሰማለው ለአሜሪካ ድምጽ ሬዲዮ። ጽዮን ግርማ ከዋሽንግተን ዲሲ ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁናቸው ለነገ ደግሞ የፕሮግራም ማሳሰቢያ፣ የፖለቲካ አለመረጋጋት፣ ግጭቶች እና ዘላቂ መፍትሄዎች በዚህ ላይ ውይይት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ማለት ነው። ብዝሃ ፓርቲ መሰረታለሁ ያለች ሀገር ዞራ ዞራ ወደ አንድ ፓርቲ ስትመለስ ትልቅ ችግር ይመጣል። ያ ነው ትልቁ። መቶ ፐርሰንት አሸንፌ የህዝብን ታማኝነት አግኝቻለሁ ባለ ሁለት አመት ሳይሞላ ነው ይሄ የተፈጠረው። አንዲያ ነው። ሁለተኛ ወልቃይትን እንደ መነሻ እንውሰደው እንጂ ይሄ የኢትዮጵያ ሕዝብ ጥያቄ ነው። ያም ደግሞ ምንድን ነው፣ በስርዓቱ መሰረት አልተተዳደርም። ዜጋው ህገ መንግስቱ ሲጥስ የሚታሰር የሚቀጣ ከሆነ መንግስት ደግሞ ህገ መንግስቱን ሲጥስ ማይነካ ማይከሰስ ከሆነ ይሄ ችግር ነው። ህገ መንግስት የህዝብ ትግል ውጤት የተለያዩ ክትም ያላቸው ክፍሎች ተሰባስበው ተዋቅተው ሚሆን ተስማምተው ሚሆን፣ ብዙ ጊዜ በስምምነት አይሆን። ምክንያቱም ሰው ራሱ ስለሚወድ ለራሱ የሚፈልገውን መብት የሌላው ስለሚነፍቅ የግድ የተለያየ ኃይል ተሰብስቦ ነው የሚጽፈው። የቀደሙት አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር ሲሆኑ ተከትለው የሰማችኋቸው ደግሞ ዶክተር ዳንኤል ተፈራ ይባላሉ። እዚህ ዩናይትድ ስቴትስ ዊስካንሰን ዩኒቨርሲቲ ዋይት ዋተርስ የመጣኔ ሀብት መምህር ናቸው። ነገሩ ደግሞ ምንድን ነው? ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በተለይ በኦሮሚያና በተለያዩ የአገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነታቸውን በመመርመር ሁነኛ የመፍትሔ አማራጮችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው። ከዚያ ላይ እየቀነጨብነው ነው። ይሄ ይሄ የሚቀርበው እንግዲህ በነገ ምሽት ነው። አሉላ ይዘው ይቀርባል። ተከታተሉ። የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ከምሽቱ ሶስት ሰዓት የምንገናኘው ነገ ቅዳሜ ነው። በእኛ በኩል ግን እስከምንሰናበት በዚህ ቀጥሎ፣ ይቅርታ የሚቀርበው የትግርኛ ዝግጅት ይሆናል። ነገ በተለመደው ሰዓት እንገናኛለን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ቀጥሎ የትግርኛ ስርጭት ነው የሚቀርበው አዲሱ እንዳለው በእኛ በኩል በሰላም ደሩ።